በኢትዮጵያ በተለይም በኦሮሚያ ክልል በፖለቲካ ቀውሱ ምክንያት የትምህርት ሂደቱ መስተጓጉሉን ከዚህም ቀደም ዘግበን ነበር። አሁንም በተለያዩ አካባቢዎች ከአንደኛ እስከ ከፍተኛ ደረጃ ያሉት የትምህርት ተቋማት በየጊዜው ትምህርት እንደሚቋረጥ እየተነገረ ነው። በሀሮማያ ዩኒቨርሲቲ መምህር የሆኑት ግን ስማቸው እንዳይጠቀስ የፈለጉ አስተያየት ሰጪ ያለው ሁኔታ ጥሩ አይደለም ይላሉ። የሀሮማያ ዩኒቨርሲቲ ተማሪዎች የተሰጣቸው የአምስት ቀን እረፍት ጨርሰው እንደተመለሱ የምዝገባ ማለቂያ ቀን ባለፈው ሀርብ እንደነበረ መምህሩ ይናገራሉ። ከሰኞ ጀምሮ ትምህርት ይጀመራል ቢባልም እስካሁን ትምህርት እንዳልተጀመረ አክሎበታል መምህሩ። የዩኒቨርሲቲ ግቢ የሰፈረው የጸጥታ ኃይል እየወሰደ ነው ያሉትን እርምጃ እንዲህ ያስረዳሉ። ለአሁኑ የማስተማር መማር ሂደት ቆሞ ነው ያለው። ግቢው ዝግ ነው። ሰው እንደ ልቡ ወጥቶ መግባት አይችልም። በትንሹ 12 ተማሪዎች ምዝገባ ተመዝግቦ ትምህርት እስክጀመር ብሎ ወደ ቤተሰብ እየተመለሱ ሳሉ ታስሮ የት እንደገቡ አይታወቅም። የዩኒቨርሲቲው አስተዳደሮችም ሆነ ቤተሰቦቻቸው የታሰሩት የት እንዳሉ አያውቁም። በግቢ ውስጥ ያሉት ተማሪዎች የታሰሩት እስክፈቱ ድረስ ትምህርት አንጀምርም ብለው አቋም ይዘዋል። አጋዚ የተባለው ወይም ጦር ኃይል ወታደሮች ተማሪዎችን ክፍል ግቡ እያሉ በየዶርሙ እየሄዱ እየደበደቡ ናቸው። ለምሳሌ ከትላንት በስቲያ የሴቶች ዶርም በመሄድ ተመሳሳይ እርምጃ ሊወስዱ ሲሉ ተማሪዎቹ በራቸውን ዘግተዋል። ተማሪዎቹን ወደ ትምህርት ገበታቸው የመመለስ ኃላፊነት ያለው የዩኒቨርሲቲው አስተዳደር ቢሆንም የአስተዳዳሪዎቹ አባላት ወደ ግቢ እንዳይገቡ መከልከላቸው እንደሰሙ እኚህ መምህር ለዶችቬሌ ተናግረዋል። በአምቦ ዩኒቨርሲቲ ተማሪ የሆነውና እሱም ስሙ እንዳይጠቀስ የፈለገ ተማሪዎች ከእረፍት መልስ ምዝገባ ጨርሰው፣ ግን እስካሁን ትምህርት ሳይጀመር ሁለተኛ ሳምንቱን መያዙን ያስረዳሉ። አሁን በግቢያቸው የመማር ማስተማር ሂደትን ጨምሮ ሌሎችም ዩኒቨርሲቲዎች ውስጥ አለ ያሉትን እንዲህ ስሉ ይናገራሉ። 私はそれを見ることができます。 አሁን ለምሳሌ እኔ አለው በጥቀምነ ዋ ትምህርት አልጀመርነ እስካሁን። አይ ዝም በቃ ዝም ብሎ አላለም። በቃ ተማሪው አሁን አሁን በዩኒቨርሲቲ ሚ ተማሪ ውስጥ ተማሪው በቃ የትምህርት ውስጥ ምንም ትምህርት የለም። በቃ እና በቃ ለመማር ብዙም ተማሪ በቃ ብዙ ስሜት የላቸውም ለመማር። ወደ ኦሮሚያ ክል ውስጥ ወደ ወለጋ ማለት ነው። እዛም ጓደኛ ምናምን አሉኝ እና እዛም እንደዚህ ነው። በቃ እንደኛ ነው። ባንሳራዊ ነው። በቃ የሚማሩት ውስን ዲፓርትመንት ነው እንጂ በደንብ አልተጀመረም እዛም ትምህርት። የሀሮማያ ዩኒቨርሲቲ መምህሩ እንደሚሉት በስነ ትምህርቱ ደንብ መሰረት ክፍል የሚገኙት ተማሪዎች ከአጠቃላይ ቁጥራቸው ከግማሽ ካነሱ መምህራን ትምህርት መስጠት የለባቸውም። እኛንም መምህራንን ግቡ እያሉ እያስፈራሩን ነው። በቅርቡ በእንግሊዝኛና በአማርኛ ማስታወቂያ አውጥቶታል። በዚህ ማስታወቂያም ክፍል ያልገባ መምህር የኛ መምህር ስላልሆነ እናባረራለን የሚል ይዘት አለው። መምህራኑም ወደየክፍሉ ቢሄዱም ተማሪዎች ስለሌሉ የመማርና ማስተማር ሂደቱ አልተጀመረም። አዳማ ውስጥ ከአንደኛ እስከ ከፍተኛ ደረጃ የሚማሩ ተማ ተማሪዎች ሙሉ በሙሉ ወደ ትምህርት ገበታቸው እንዳልተመለሱ ብዙም ተነሳሽነት እንደሌላቸው አንድ ስማቸው ለደህንነታቸው ሲባል እንዳይጠቀስ የፈለጉ የከተማዋ ነዋሪ ይናገራሉ። ተማሪዎች ወደ ትምህርት ገበታቸው እንዳይመለሱ የሚጠይቅ በራሪ ወረቀት እንደሚበተንም ግለሰቡ አክሎበታል። የወረቀቱ ይዘት በተመለከተ እንዲህ ያስረዳሉ ሰቱ ላ ቢየቲ ኬሳ አገሪቱ ውስጥ ባለው ሁኔታ ጋር ተያይዞ አንድ ያለ ህዝብ ፍላጎት ለሁለተኛ ዙር የአስቸኳይ ጊዜ አዋጅ መታወጁና ክልሉ በወታደራዊ ኃይል አስተዳደር ስር መደረጉ አዋጁን ለማሳለፍ በፓርላማ ድምፅ ስለተጨበረበረ አዋጁ እስክነሳ ድረስ ወደ ትምህርት መመለስ የለባቸውም፣ ጫና ተቃውሞ ማድረግ አለባቸው የሚል ነው። በሀገሪቱ ብሎም በክልሉ ያለውን የመማር ማስተማር ሂደት እንዲሁም ግለሰቦቹ ያነሷቸውን ጉዳዮች ላይ ማብራሪያ እንዲሰጡን የትምህርት ሚኒስቴር ባለስልጣናት ብንጠይቅም መልስ መስጠት እንደማይችሉ ተናግረዋል።